ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ በዛሬ ምሽት ቆይታችን ከሚሰሙት መካከል ይሄ ነው በጣም የተለመደ ነገር ነው። ምንም ሰው መደናጋገት ምናምን የለበትም። የኖርመል ልወጣ ነው ሄዶ ይለውጣል ብሎ ሰላማዊ አለዋወጥ እንደሚኖር በደንብ መቀስቀስ ያለበት ይመስለኛል። የአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ምሁር ፕሮፌሰር አለማየሁ ገዳ ናቸው። ኢትዮጵያ አዲስ የገንዘብ ኖቶችን ይፋ ማድረጓን ተከትሎ ይሄ እርምጃ ስላለው በጎና አሉታዊ ውጤት እንዲያስረዱን ጠይቀናቸዋል። ቆየት ብለን እንሰማቸዋለን። በትግራይ ክልል ምርጫ የተሳተፈው ሳልሳይ ወያነ ፓርቲ ምርጫው እንቅፋት እንደነበሩበት መግለጹም ተሰምቷል። ሙሉ ዘገባው እንዲሁ በምሽቱ ይደመጣል። ሌሎች ዘገባዎችም ተካትተዋል። ከሁሉም በፊት ግን አጫጭር የአለም ዜናዎች ይሰማሉ። ስመኝ ሸቆየ፣ አመሰግናለሁ ሀብታሙ። የኦሮሞ ነጻነት ግንባር ኦነግ ስራ አስፈጻሚ ኮሚቴ አባላት ዛሬ በሰጡት ጋዜጣዊ መግለጫ የኦነግ ሊቀመንበር የነበሩትን አቶ ዳዊድ ኢብሳን ከስራ እንዳገዷቸው አስታውቋል። የኦነግ ቃል አቀባይ ሆነው የተተኩት አቶ ባቲ ኡርጌሳ በበኩላቸው መግለጫውን የሰጡት ስራ አስፈጻሚ አባላት ከድርጅቱ በስነ ምግባር ጉድለት የታገዱ ናቸው ብለዋል። የኢትዮጵያ ምርጫ ቦርድም የኦነግ ሊቀመንበር አቶ ዳዊድ ኢብሳ ከኃላፊነታቸው ስለመታገዳቸው መረጃ እንዳለው መግለጹን ፀሐይ ዳምጠው ከአዲስ አበባ የላከችው ዘገባ ያመለክታል። ከአፍሪካ ህጉር ወዳገኘናቸው መረጃዎች ስንሻገር ደግሞ በዲሞክራሲያዊት ኮንጎ ሪፐብሊክ ምስራቃዊ ክፍለ ግዛት ውስጥ በደረሰው የወርቅ ማዕድን ማውጫ መደርመስ አደጋ የጠፉ ሰራተኞችን ለመፈለግ የእርዳታ ሰራተኞች ለሁለት ቀናት ከተሯሯጡ በኋላ ትላንት የመጀመሪያዎቹን አስክሬኖች ማግኘታቸው ታውቋል። አርብ እለት በደረሰው የመደርመስ አደጋ ወደ ሀምሳ የሚደርሱ ሰዎች ህይወት ሳይጠፋ እንዳልቀረ ተሰግቷል። በማሊ የሰኔ አምስቱ ንቅናቄ የተባለው ሰፊ የህዝብ ድጋፍ ያለው የተቃዋሚ ቡድን ፕሬዝዳንቱን ኢብራሂም ቡባከር ኬይታን ከስልጣን ያነሷቸው የጦር መኮንኖች የደገፉትን የሽግግር እቅድ እንደማይቀበለው አስታወቀ። ወታደራዊ ቡድኑ የሚፈልገው ስልጣን በራሱ በሞኖፖል አግበስ ብዞ መያዝ ነው ሲል ተቃዋሚው ቡድን መክሰሱ ታውቋል። በዓለም ዙሪያ ወዳሉ የኮቪድ-19 ወሬዎች ስንሻገር በመጪዎቹ ጥቅምትና ህዳር ወራት በኮቪድ-19 ሳቢያ የሚሞቱ ሰዎች ቁጥር ይጨምራል ብለው እንደሚገምቱ የዓለም ጤና ድርጅት የአውሮፓ ቅርንጫፍ ኃላፊ ተናግረዋል። ሃንስ ክሉግ ለአዣንስ ፍራንስ ፕሬስ በሰጡት ቃል ወረርሽኙ እየከፋ ነው የሚሄደው፣ ጥቅምትና ህዳር ውስጥ ብዙ ሰው ይሞታል ብለን እንሰጋለን ብለዋል። ኃላፊው የኮቪድ-19 ክትባት ቢገኝ እንኳን ዓለም አቀፍ ወረርሽኙ አበቃ ማለት እንደማይሆንም ሳያሳስቡ አላለፉም። እንደዚያ ሲባል እሰማለሁ፣ ግን ፈጽሞ አይደለም። የሚገኘው ክትባት ለሁሉም ሕዝብ የሚሆን ወይም ሁሉንም የሚረዳ እንደሚሆን አናውቅም። የተወሰነ የሕዝብ ክፍል ቫይረሱን እንዲከላከል እንደሚረዳ፣ ለሌላው ደግሞ ምንም ላይጠቅም እንደሚችል ከወዲሁ ፍንጮች እያገኘን ነው። ያ ከሆነ ደግሞ የተለያዩ የክትባት አይነቶችን ማዘዝ ሊኖርብን ነው እንደዚያ ሲሆን የሚኖረውን የማጓጓዝ እና የማከፋፈል መከራ መገመት ይቻላል ብለዋል። ኃላፊው አክለው ወረርሽኙ የሚያከትመው እንደ ማህበረሰብ ሁላችንም አብረነው መኖር ስንማር መሆኑን ጠቁሟል። በአሁኑ ወቅት በዓለም ዙሪያ በኮሮና ቫይረስ የተያዘ ሰው ቁጥር ከ29 ሚሊየን፣ የሞቱ ሰዎች ቁጥር ደግሞ ከ924 ሺ አልፏል። የአፍና አፍንጫ መሸፈኛ ጭንብል መጠቀምን ሁሉም ተግባራዊ ቢያደርግ በኮሮና ቫይረስ ምክንያት የሚታመሙ ሰዎች ላይ ህመማቸው እንዳይበረታባቸውና አብዛኛው ለቫይረሱ የሚጋለጠው ሰው ህመም እንዳይኖረው ሊረዳ እንደሚችል ኒው ኢንግላንድ የሕክምና መጽሔት ያስነበበው ሪፖርት አመለከተ። ይህ ትክክል ከሆነ የፊት መሸፈኛ ጭንብል የኮቪድ-19 ክትባት እስከሚወጣ እየተጠበቀ ባለበት በአሁኑ ወቅት እንደ ክትባት በማገልገል የሰዎች የቫይረሱን የመከላከል አቅም እንዲጠናከርና የቫይረሱን ስርጭት ለመከላከል ጠቃሚ ሊሆን እንደሚችል ተመልክቷል። ይህ በእንዲህ እንዳለ በተባበሩት የአረብ ኤምሬቶች ባለፈው ቅዳሜ ከፍተኛው የኮሮና ቫይረስ ተያያዦች ቁጥር 1007 ሆኖ መመዝገቡ ታውቋል። በሌላ ዜና አስትራዜንካ የተባለው የብሪታንያና የስዊድን የመድኃኒት ኩባንያ ባለፈው ማክሰኞ የተቋረጠውን የኮቪድ-19 ክትባት የሰው ላይ ሙከራ እንደገና መቀጠሉን አስታውቀዋል። በ በዩናይትድ ስቴትስ የተሸመገለው የአፍጋኒስታን ተፋላሚ ወገኖች ታሪካዊ የሰላም ድርድር ኳታር ዋና ከተማ ዶሃ ላይ ትላንት ለሁለተኛ ቀን ቀጥሎ ሲውል፣ በሀገር ውስጥ ደግሞ ሁለቱ ወገኖች ጥቃት ተከፈተብኝ በማለት እርስ በርስ ተካሰዋል። በአፍጋን መንግስት የጸጥታ ኃይሎችና በታሊባን ታጣቂዎች መካከል በተካሄደው ውጊያ የሁለቱም ወገኖች ተዋጊዎችና ሲቪሎች ያሉባቸው ብዛት ያላቸው ሰዎች መገደላቸውን ዘገባዎች አመልክተዋል። የሁለቱ ወገኖች ግጭት ለረጅም ጊዜ ሲጠበቅ ቆይቶ የታሊባንና የአፍጋን መንግስት ከፍተኛ ተወካዮች በተካፈሉበት የዱሃዊ ሰላም ድርድር ላይ ዋናው ፈተና እንደሚሆን ተገልጿል። አድማጮች፣ ለሰያቱ ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። ማናቸውም አስተያየቶችና ጥቆሞዎች ቢኖራችሁ የማህበራዊ መገናኛ አውታሮቻችንን በመጠቀም ልታናግሩን ልታገኙን ትችላላችሁ። ወደ ቀዳሚው ርዕሰ ጉዳይ እንሻገር። ኢትዮጵያ ከሁለት አስርተ ዓመታት በላይ ስትጠቀምባቸው የነበሩ የገንዘብ ቅጠሎችን ወይም ኖቶችን በአዲስ ለመተካት መወሰኗን ዛሬ አስታውቃለች። አዳዲሶቹ የገንዘብ አይነቶች ሕገ ወጥ የገንዘብ ዝውውርንና ሙስናን የመሰሉ ወንጀሎችን ለመከላከል መፍትሄ ይሆናሉ ሲሉም የመንግሥት ባለሥልጣናት አስታውቀዋል። ለመሆኑ ይህ እርምጃ በኢትዮጵያ ምጣኔ ሀብትና በኢትዮጵያውያን ኑሮ ላይ ምን አይነት አዎንታዊና አሉታዊ ለውጥ ያመጣል? ይህንንና ተያያዥ ጥያቄዎች ላይ ማብራሪያ የሰጡን የአዲስ አበባ ዩኒቨርሲቲው የኢኮኖሚክስ ምሁር ፕሮፌሰር አለማየሁ ገዳ ናቸው። ከፋይናንስና ምጣኔ ሀብት አንጻር የውሳኔውን አስፈላጊነት በመመርመር ይጀምራሉ። እኔ ምንም አይታየኝም። ፋይናንስና ኢኮኖሚ በኩል ላይክ እንዲህ የሚያጣድፍ ነገር ያለ አይመስለኝም። እንዲያውም እንደምታውቀው አሁን ከባድ የኮቪድ ተጽዕኖ ከባድ ያለበት ሁኔታ ነው። በተቻለ መጠን ወጪዎችን ይሄ ነገር ወጪ ይጠይቃል። በተቻለ መጠን ወጪዎችን የምትቆጥቡበት ጊዜ ስለሆነ ምንም ከፋይናንስ እና ከኢኮኖሚ ማንሳት አታዳፊ ነገር የለም ብዬ ነው የማስበው። የኢትዮጵያ መንግስት የአሁኑን እርምጃ ለመውሰድ የፈለገባቸው ምክንያቶች መካከል የተወሰኑትን ጠቅሰዋል። ከእነዚህ መካከል አንደኛው ህገወጥ የገንዘብ ዝውውር እንዲሁም ሙስናን ለማስቀረት ይበጃል ተብሎ ስለሚታሰብ እንደሆነ ገልጸዋል። ከዚህ አንጻር እዝ ብዙም የሚያመጣ ለውጥ የሚያመጣ አይመስለኝም ሚ እዚህ ላይ አንደኛ ሙስናን በሚመለከት እንግዲህ ማንኛውም ሰው የድሮ ብሩን ይዞ ሄድና ይለውጣል። ስለዚህ ልክ ሲለውጥ ከየት አመጣህ ይህንን ስሰራ ታክስ ከፍልሃል ወይ እሚል ካልሆነ፣ መንግስት ምንም ለውጥ የለውም። ሄደ አመጣዋለህ አለቀ ነው። የገንዘብ ዝውውሩም ቢሆን አንደኛ ከተለወጠ በኋላ ሊካሄድ ይችላል። ይሄን ነገር ብሩን ከለወጥኮ በኋላ የገንዘብ ዝቡሩ ልታካሄድ ይችላለን። ለአንድ ወር፣ ለሁለት ወር እስከሚለወጥ። ካልሆነ ቋሚ መፍትሄ አይመስለኝም። ቋሚ መፍትሄ የራሱን ራሱን ነገሩን ተከታትለህ ስር መሰረቱ ምንድን ነው ብለህ እሱን ማጥፋት ነው። ስለዚህ እኔ በሁለቱ ምክንያት፣ ብዙ ሀገር የተለመደ ጉዳይ ነው ብር መለወጥ። ስለዚህ በቀጥታ ይሄደስ የምትለውጥ ከሆነ ብሩን ቄታ መጣኸው እንዴት ያገኘው ማትበል ከሆነ ሙስናንም ይሁን ሕገወጥ ዝውውርን ብዙም ይለውጠው አይመስለኝ። የኢትዮጵያ መንግስት ይህንን እርምጃ ለመውሰድ ወስኗል። በዘጠና ቀናት ውስጥም ለማስፈጸም እቅድ እንዳለው አስታውቋል። ይወሰዳሉ ተብሎ ከታቀዱ እርምጃዎች አንዱ በኢትዮጵያ ታሪክ ለመጀመሪያ ጊዜ የሁለት መቶ ብር ኖት ወደ ገበያ እንደሚገባ ተሰምቷል። ይህን የመሳሰሉት ውሳኔዎች በኢኮኖሚው ላይ የሚያመጡት አሉታዊም ሆነ አዎንታዊ ተጽዕኖ ምንድን ነው? ቆንጆ ነው፣ ቆንጆ አሁን ያልከው ነገር እንግዲህ አንደኛው ነገር መንግስት ማድረግ ያለበት ይሄ ነው። በጣም የተለመደ ነገር ነው። ምንም ሰው መደነጋገጥ ምናምን የለበትም። የኖርመል ልወጣ ነው ሄዶ ይለውጣል ብሎ ሰላማዊ አለዋወጥ እንደሚኖር በደንብ መቀስቀስ ያለበት ይመስለኛል። አንደኛ እሱ ነው። ሁለተኛ እንዳልከው ሁለት መቶና ሁለት መቶ ኖት መውጣቱ አስፈላጊ ነው። እንደውም እኔ አምስት መቶ እና አንድ ሺህ ቢወጣ ሁሉ እፈልግ ነበረ። ምንድነው በዋጋ ንረት ምክንያት ብሩ ዋጋ አጥቷል። መቶ ብሮቹ አሁን ከተማ ያሉት እንድታያቸው ደቀዋል። እነ አንድ ብር እና አምስት ብር ምናምን ሁሉ ጠፍተዋል። አስርም እንዳይጠፋ ያስፈራል። ስለዚህ ይሄ አይነት የዋጋ ንረት ያለበት ሁኔታ ስለሆነ ሁለት መቶ ኢቨን አምስት መቶ እና አንድ ሺህ ቢያወጡ ቆንጆ ነበረ። ምክንያቱም ይሄ ብዙ ነገር ያቀልላል። አንደኛ የብሩ መቁጠር ያቃልላል፣ ሰው በቀላሉ መሸከም ይችላል። ኤቴን ማሽኖች አስሬ ሲሞሉ ነው የሚሉ ይቀንስላቸዋል። ስለዚህ እነዚህ እንደዚህ ስለሚያቀላጥፍ ጥሩ ነው። እንግዲህ ስጋቱ ምንድን ነው? በጨመርከው ቁጥር ወደ ሺህ ወደ ምናምን እየሄድክ በሄድክ ቁጥር ኮፒ አድርገው የሚሰሩ ደግሞ ችግር ሊያመጣብኝ ወይም ሰው ሊጠፋበትም በአንድ የሚጎዳው ብዙ ይሆናል። ስለዚህ ሁለቱን እያመጋገብክ ነው የምታየው እና ሁለት መቶ እና አምስት መቶ ቢወጣ እኔ ቆንጆ ይመስለኛል። እንደው ኢኮኖሚው ላይ ይሄ መለወጡ ምንም ለውጥ አያመጣም። ግን መንግስት መጠንቀቅ ሌላው ያለበት ርህን እንደፈለግ መጠቀም ላይ ብዙ ገደብ ባያደርግ ጥሩ ነው። ምክንያቱም ሰው ብር ላይ ያለው መተማመን ቆንጆ ነው አሁን። እና ይህንን መለወጥ የለም ተማመኑን ከለወጥ ወደ ሌላ መገበያያም ሊሄድ ይችላል። ያንን ነገር በጣም አለመጫለ እንግዲህ ፕሮፌሰር ቀደም ብለውም ጠቀስ አድርገውታል፣ መወሰድ ስላለበት ጥንቃቄ የኢትዮጵያ እነዚህን እርምጃዎች በምትተገብርበት ጊዜ ከግምት ውስጥ ልታስገባቸው የሚገቡ ጉዳዮችን የበለጠ በሰፊው መነጋገር እንችላለን። ቀነገደቡ ሶስት ወር ነው፣ አጭር የሚባል ጊዜ ይመስለኛል። በዚህ ጊዜ ውስጥ ምን አይነት ጥንቃቄዎች መወሰድ አለባቸው? በሕዝብም ዘንድ እንዲሁም ደግሞ በመንግስት አካላትም ዘንድ ይህንን ሽግግር በሚያስፈጽሙበት ጊዜ ከግምት ውስጥ ሊያስገቧቸው የሚገቡ የጥንቃቄ እርምጃዎች ምንድን ናቸው? እንግዲህ አንደኛው እንዳልከው እኔ ጊዜው አጭር ይመስለኛል። አይ ቲንክ ኬንያ አምና ቀይረው ነበረ ስድስት ወር ይሁን አመት ይሁን እንደዚህ ረዥም ከኛ የረዘነ ጊዜ ነው ብቻ የተጠቀሙት። አንደኛ አጭር ይመስለኛል፣ ይሄ ነገር ማርዘም ነው። ሁለተኛው ጥንቃቄ እንግዲህ የተለመደው አሰራር ምንድን ነው? እንደዚህ አይነት ነገር አዲሱን ኖት ስታወጣ አሮጌው ብር መቃጠል አለበት ወይም የሆነ ቦታ መጥፋት አለበት። ምክንያቱም በሽግግሩ ወቅት ወደ ኢኮኖሚ በገባ ኢንፍሌሽን፣ ዋጋ ንረት ያመጣል። ስለዚህ ያው ተስፋ ማድረገው ያው የተለመደ የብሔራዊ ባንክ አሰራር ስለሆነ አዲስ በወጣው ልክ የሚሰበሰበው ብር ወይ ይቃጠላል ወይ አንድ ነገር ይደረጋል ማለት ነው። እሱ ላይ ከባድ ጥንቃቄ ይፈልጋል። ብሔራዊ ባንኩ እሱን ያረጋል ብዬ ይተማመናል። የተለመደ አሰራር ነው። ሁለተኛው ሰው ያው መረጋጋት አለበት። መንግስትም፣ ይሄ ነገር እንዴት ነው፣ በጣም የሚዳንቅ ነገር አይደለም። የተለመደ አሰራር ነው። ስለዚህ ተረጋግቶ ብሩ ላይ መተማመኑ እንዳለ ሆኖ እንዲለውጥ ማድረግ አለባቸው። ጊዜው ግን ቢያስረዝሙ ጥሩ ይመስል። ፕሮፌሰር አለማየሁ እንግዲህ ኢትዮጵያ ለዚህ ውሳኔ እንድትገባ ያስገድዷትን ምክንያቶች ከመንግስት ባለስልጣናት ሰምተናል። ተመሳሳይ አጣብቂኝ ለወደፊቱ እንዳይፈጠር በአዲሱ የገንዘብ ኖት ዋዜማ መወሰድ ያለባቸው የሚባሉ የኢኮኖሚ ውሳኔዎችስ ምንድን ናቸው? ዘላቂ የሆነው ጉዳይ ከወረቀት የክፍያ ስርዓት ወደ ኤሌክትሮኒክስ መዛወር ነው እና አሁን ፈረንጆቹ ጋር እናንተ ጋር ክሬዲት ካርድ ነው የምትጠቀመው ዴቢት ካርድ ነው ካሽ በጣም በጣም ትንሽ ነው የምትጠቀመው እኛ ጋር ያው ሰማኒያ በመቶ የሚሆና የህዝባችን ገጠር ያለው ካሽ ነው የሚጠቀመው ኢቭን ከተማ የምትመጣ ፕሮሊ ሰማኒያ በመቶ የሚሆነው እሱም ነው የሚጠቀመው ስለዚህ ከካሽ ወደ ኤሌክትሮኒክስ መሄድ ለዚህ ደግሞ ለእኛ የሚመቸው ምንድን ነው ሞባይል ባንኪንግ ነው ባንኪንግ ያዎች ሞር ኦር ለስ ወደዛ ተሸጋግረዋል እና ወደ መንግስት ያለ የሌለ ጉልበቱን እሱ ላይ አጥቶ ወደ ሞባይል ፔይመንት ሲስተም ህዝቡን ሄድ ቢያደርግ ይህ ሁሉ ጣጣ ይሄ ሁሉ ወጪም ምንም አይመጣበትም። ሌሎችም ብዙ ጥቅሞች ይኖሩ ዘላቂ መፍትሄ እሱ ይመስለኛል። ፕሮፌሰር አለማየሁ ገዳ የአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል ፕሮፌሰርና የኢኮኖሚ ጉዳዮች ተመራማሪ፣ በእጅጉ አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ሳልሳይ ወያነ ትግራይ በትግራይ ክልል በተካሄደው ምርጫ በመሳተፉ ኩራት እንደተሰማው በመግለጽ በምርጫው ሂደት ግን እንቅፋቶች እንዳጋጠሙት አስታውቋል። ፓርቲው በወጣው መግለጫ በምርጫው በተሳተፉ አባላቱና ቤተሰቦቻቸው ላይ በአመራር አካላት ተጽዕኖ እንደደረሰባቸውም ገልጿል። በዚህ ጉዳይ ላይ ሙሉጌታ አጽብሃ ያሰናደው ዘገባ በመቀጠል ይሰማል። በትግራይ ክልል በተካሄደው ምርጫ ከተሳተፉ አምስት ፓርቲዎች አንዱ ሳልሳይ ወያነ ትግራይ በምርጫው ጉዳይ ባወጣው መግለጫ ምርጫ በትግራይ እንዲካሄድ ለትግራይ ህዝብና መንግስት ይፋዊ ጥሪ ያቀረበ የመጀመሪያ ፓርቲ ነው ሳልሳይ ወያነ ብሏል። የትግራይ ህዝብ በትግሉና ድሉ ያረጋገጠው የራስን እድል በራስ የመወሰን መብቱና በላዕላዊ ስልጣኑ ላይ እንደማይደራደር ለዓለም ባስ መሰከረው በዚህ ምርጫ አካል መሆኔን ያኮራኛል ብሏል ፓርቲው የሳልሳይ ወያነ የህዝብ ግንኙነት ኃላፊ አቶ ክንፍ ሐዱሽ መግለጫው ባቀረቡበት ጊዜ የትግራይ ምርጫ በልዩ መድረክ የተካሄደ ነው በማለት ገልጸዋል። ሳልሳይ ወያነ ትግራይ መረፃ ትግራይ ሓጹር ገዛ ሳልሳይ ወያነ ትግራይ የትግራይ ምርጫ በአጭር ጊዜ የተካሄደ የኮሮና ቫይረስ ወረርሽኝ ባለበት ሀገራዊና ቀጠናዊ ተቀራኒ ኃይሎች ጸረ የትግራይ የራስን እድል በራስ የመወሰን መብት በተሰለፉበት የተካሄደ በትግራይ ታሪክ ልዩ ምዕራፍ ያለው መሆኑ በመረዳት የገባበት መሆኑ መግለጽ ይፈልጋል። ስለሆነም ሳልሳይ ወያነ ትግራይ የ2012 የትግራይ ምርጫ ዘላቂ ብሔራዊ አርነት ለማረጋገጥ ለትግራይ ህዝብ የራስን እድል በራስ የመወሰን ትልቅ ትርጉም ሰጥቶ የተሳተፈበት በንቃት ደግሞ ቅስቀሳ ያካሄደበት ነበር ነው ያሉት። በምርጫ ሂደቱ እጥረቶችና እንቅፋቶች ነበሩ ያለው ፓርቲው የምርጫ አስፈጻሚዎች በመንግስታዊ አካል የተዋቀሩ እንደነበሩ ገልጾ፣ የምርጫ ቅስቀሳ በይፋ ከተጠናቀቀ በኋላ ደግሞ ቤት ለቤት እየዞርክ በዚህ ነው ምልክት የምታደርገው የሚል ተጽዕኖ ይደርስ ነበር ብሏል። ፓርቲው ኣብ ናቁጣታት መረፃ ተዓዘብቲ ንምትእንጋድ ድልው ዘይምዃን በምርጫ ጣቢያዎች የምርጫ ታዛቢዎች ለማስተናገድ ዝግጁ አለመሆን፣ ለምርጫ የሚያስፈልጉ መረጃዎችና ሰነዶች በጊዜው አለማቅረብ፣ ገዢ ፓርቲ በመገናኛ ብዙሃንና በሰነድ አስደግፎ ጥላሸት የመቀባትና የማጥላላት ስራ ፈጽሟል። ተወዳዳሪ እጩዎችና ቤተሰቦቻቸውንም ላይ የማስፈራራትና በህዝብ ደግሞ እንደ ጠላት እንዲታዩ ማሸማቀቅ፣ በድምፅ መስጠትና ቆጠራ ጊዜ ለተወካዮችና ታዛቢዎች ለማራቅ ተጽዕኖ ተደርጓል። በየአካባቢው ያሉ የምርጫ ኮሚሽን አባ አባላት በህግና አሰራር ምርጫው ለማስፈጸም ውስንነት ነበራቸው። እነዚህ በምርጫ ሂደት የታዩና በቀጣይ የፖለቲካ ምዕራፋችን ሳልሳይ ወያነ ትግራይ የሚታገላቸው እጥረቶች እንደሆኑ ተሰምሮበታል ነው ያሉት። በቀጣይ የህዝብ ድምፅ ወደ ውጤት እንዲሻገርና ውክልና እንዲኖረው ሳልሳይ ወያነ እንደሚታገልም ገልጸዋል። ቅይጥ ተመጣጣኝ ትይዩ ተብሎ ወደ ስራ የተገባው ሰማንያ በሃያ የምርጫ ስርዓት የህዝብ ድምፅ እንዳይባክን፣ ለተሻለ ዲሞክራሲያዊ ተሳትፎም መንግስት የማቋቋም ወንበር ያገኘ ፓርቲ በሃያ በመቶ ወንበር መሳተፍ የለበትም ብሎ ተከራክሮ እንደነበረ የገለጸው ፓርቲውን በጊዜው ግን ተቀባይነት ሳይኖረው ቀርቷል ብለዋል። በአሁኑ ጊዜ ደግሞ ህግና መርህ ስለምንከተል የምርጫ ውጤቱ በወጣው አዋጅ መሰረት ብቻ እንዲፈጸም ጥሪ እናቀርባለን በማለት አስታውቋል። ፓርቲው ለደገፉት አካላት ምስጋና በማቅረብ ሰላማዊና ህጋዊ ትግሉ አጠናክሮ እንደሚቀጥል ገልጿል። በፓርቲው የተነሱ ቅሬታዎች አስመልክቶ ለክልሉ ምርጫ ኮሚሽን አመራር አባል ተባባሪ ፕሮፌሰር መረሳ ፀሐይ ጠይቀናል። የምርጫ አስፈጻሚዎች የተቋቋሙት በመንግስት ነው የተባለው ሲመልሱ ምርጫው ቶሎ መካሄድ እንዳለበት ስምምነት ላይ ከተደረሰ በኋላ ከአሁን በፊት የነበሩ የብሔራዊ ምርጫ ቦርድ አስፈጻሚዎች መንግስት ተረክቧቸው ቆይቶ ምርጫው ሲጀመር ወደ እኛ ገብተዋል ብለዋል። በዚህም 29 ሺህ ምርጫ አስፈጻሚዎች በህጋዊ መንገድ መመረጣቸውና የማንኛውም ፓርቲ አባል አለመሆናቸው አስፈርመናቸዋል ብለው በህዝብ ይሁን በፓርቲዎች አስተያየት እንዲሰጥባቸው በምርጫ ኮሚሽኑ ዌብሳይት ስማቸው መታተሙና በአስፈጻሚዎቹም ላይ የመጣ ቅሬታ የለም ብለዋል። በፓርቲው አባላት ላይ ስለሚደርሰው መንገላታትም ከአሁን በፊት ከነበሩ ምርጫዎች በተለየ መንገድ መሻሻል ያለበትና ለአጠቃላይ ምርጫ ምስሉ የማይቀይር የታዩ የተወሰኑ ችግሮች ነበሩ፣ እነሱም በአፋጣኝ እንዲፈቱ ስንሰራ ነበር በማለት ገልጸዋል። ህወሓትም ራሱ ጥብቅ የሆነ ዲስፕሊን ሰጥቶ ግን አንዳንድ ሰው የሚያስቸግር ሊኖር ይችላል። ግን ወዲያውኑ ወደ ቦታው ተልኮት የህወሓት

የምርጫ ሰነዶችና መረጃዎች በአፋጣኝ ለማድረስ እየተሰራ ነበር ያሉት ተባባሪ ፕሮፌሰር መረሳ ጸሐይም የምርጫ ቅስቀሳ በይፋ ከተጠናቀቀ በኋላ ምርጫ ቅስቀሳ ቤት ለቤት በአንዳንድ አካባቢዎች እየተካሄደ መሆኑ ቅሬታ ሰምተን ገዢው ፓርቲ እንዲያቆመው ገልጠን ፓርቲውም ቅሬታ የተነሰባቸው አካባቢዎች ጠይቆን ቶሎ ለመፍታት ሲንቀሳቀስ ነበር በማለት ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም። አሜሪካዊቱ ሀገር ዲሞክራቲክ ሪፐብሊክ ኮንጎን ናቅና በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ በሽታ ድንበር ተሻግረው ወደ ሌሎች ሀገሮች ሊስፋፋ ይችላል ሲል የዓለም ጤና ድርጅት አስታውቀዋል። በቅርቡ የወጡ መረጃዎች እንደሚያሳዩት በአሁኑ ሰዓት በኢቦላ የተያዙ ሰዎች ቁጥር 113 የደረሰ ሲሆን 48 ሰዎች ደግሞ በበሽታው መሞታቸው ተገልጸዋል። ሊዛ ሽላይን ከጀኔቫ የላካችውን ዘገባ ስመኝሽ ቆየ እንደሚከተለው ታቀርበዋለች። የኢቦላ ቫይረስ በዲሞክራቲክ ሪፐብሊክ ኮንጎ አስራ ሁለት የኢኩዌተር ክፍለ ግዛቶች ውስጥ የሚገኙ አስራ ሰባት የጤና ጣቢያዎች ውስጥ ተዛምቷል። በሞንጎ የተሰኘው ና በኡባንጊ ና በኮንጎ ወንዞች መካከል የሚገኘው ከተማ በቅርቡ የኢቦላ በሽታ ከተገኘባቸው ሁለት የድንበር ከተሞች መሀል አንዱ ነው። በዚህ ከቀጠለ በሽታው ወደ ሌሎች ሀገሮች ሊስፋፋ ይችላል ሲል የዓለም ጤና ድርጅት አስጠንቅቋል። የድርጅቱ ቃል አቀባይ ፋዴያ ቻኢብ ለቪኦኤ እንደተናገሩት እምባንዳካ የተሰኘው የኢኩዌተር ግዛቱ ዋና ከተማም በወረርሽኙ ተጠቅቷል። እዛ የሚኖረው የከተማው ሕዝብ በጣም የሚንቀሳቀስ ነው። እምባንዳካ ከተማ ለምሳሌ ኮንጎ ወንዝ ላይ የምትገኝ የእንቅስቃሴ እምብርት የሆነች ከተማ ነች። በዚያ ላይ በበሽታው ዙሪያ ትልቅ ፍርሃትና መጥፎ ግንዛቤ አለ። የመገበያያ ቦታ እንደመሆኑ መጠን የአለም የጤና ድርጅት በዚያ በኩል የሚጓዙ መንገደኞችን በመመርመር እያገዘ ነው ያለው። ቻኢብ እንደሚሉት በሽታው በወንዙ ዙሪያ ያለውን የንግድ እንቅስቃሴ ተከትሎ ከምባንዳካ ወደ ዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማ የሆነው ኪንሻሳ ሊዛመት ይችላል የሚል ፍርሃት መኖሩን ይገልጻሉ። በአሁኑ ሰዓት በኮንጎ ዲሞክራቲክ ሪፐብሊክና በኮንጎ ሪፐብሊክ መካከል ያለው አብሮ የመስራት ትስስር ከምንም በላይ የሚፈለግበት ጊዜ ነው። በበሽታው ቁጥጥርና መንገደኞችን በማጣራት ዙሪያ አብሮ መስራት ያስፈልጋል። በሽታው የበለጠ እንዳይስፋፋ የዓለም ጤና ድርጅት እስካሁን ከአንድ ሚሊየን በላይ ለሚጠጉ ተጓዦች በ46 የመቆጣጠሪያ ጣቢያዎች ላይ ምርመራ አድርጓል። በዚህ የበሽታውን መስፋፋት ለመግታት በሚደረገው ጥረትም 72 በኢቦላ የተጠረጠሩ ሰዎችን ለይቶ ለማውጣት መቻሉ ተገልጿል። የኢኩዌተር ክፍለ ግዛት በዛፎች የተከበበ ጥቅጥቅ ደን ሲሆን፣ በእነዚህ አካባቢዎች መጓጓዝ ረጅም ጊዜ ይወስዳል። በዚህ ምክንያት በኢቦላ የተጠቁ ቦታዎች ላይ በቀላሉ መድረስና በበሽታ የተያዙ ሰዎችን አግኝቶ ወደ ሕክምና ቦታ መውሰድ አስቸጋሪ በመሆኑ በሽታውን ለመቆጣጠር የሚደረገውን ጥረት አዳጋች አድርጎታል። ሌላው ችግር ደግሞ የገንዘብ እጥረት ነው። የዓለም ጤና ድርጅት የኮቪድ-19 ወረርሽኝ ያሉትን የገቢ ምንጮች ጠራርጎ በመውሰድ ለኢቦላ ይሰጥ የነበረውን ትኩረት እንዲቀንስ ማድረጉን ይገልጻል። ድርጅቱ የጠየቀው የአርባ ሚሊየን ዶላር እርዳታም በአብዛኛው ሰሚ አላገኘም በዲሞክራቲክ ሪፐብሊክ ኮንጎ የሚደረገው ነፍሴ ማዳን ስራ እንዳይቋረጥ ለማድረግም የዓለም ጤና ድርጅት ለአደጋ ጊዜ ካስቀመጠው ገንዘብ ሁለት ነጥብ ሶስት ሚሊዮን ዶላር አውጥቶ እየሰራ መሆኑን የገለጸው አድማጮቻችን ከአሜሪካ ድምፅ የሚተላለፈውን ጋቢና ቪኦኤን ነው በማዳመጥ ላይ የምትገኙት። አብራችሁን ስሉ ናችሁም፣ እናመሰግናለን። በሀገራችን የሰላም የጤና የብልጽግና የእድገት ዘመን አብረን ስላመሸን ደስ ብሎናል ኤልያስ አስማሬ መሰናዶ አቀናባሪ ነው ትዝታ በላችሁ ደግሞ እኔ ሀብታሙ ዝዩም መሰናዶውን እየመራው አብሬያችሁ አምሽቻለሁ የነገሶ ይበለን መልካም ምሽት